ዶክተር ውብሸት ይሄ የልብ ሽንቁር ወይም ቀዳዳ በልጅነት መከሰቱ ከልጅነት በኋላ የሚኖረው ይህ በተፈጥሮ የሚመጣ የልብ ሽንቁር በጽንስነት ጊዜ ተፈጥሮን የተከተለ አስፈላጊ የሆነ ነገር በኋላ በራሱ የሚገጥም ሳይገጥም ሲቀር የሚኖረውን ሁኔታ እና ጉዳትም ጉዳት ላይ ያስከትል የሚችለውን ተመልክተናል። በአደጋ የልብ ሽንቁር ሲፈጠር የመኪና አደጋ ሊሆን ይችላል። ሌሎች አካል ላይ ጉዳት የሚያደርሱ አደጋዎች ልብንም ለሽንቁር ማጋለጽ ሲችሉ፣ ልክ ነው። እንዲያውም አሉላ፣ እኔ እናንተ ይህንን ፕሮግራም ያሰብነው ከአንድ ሳምንት በፊት ነበር። በዛን ወቅት ልንነጋገር ልናደርገው ያልቻልንበት ምክንያት በመኪና አደጋ የመጡ ሁለት ጎረምሶች ነበሩ። አንዱ ከመኪናው ተወርውሮ ውጭ ተጥሎ ነበር። መኪናው በጣም ስለተጎዳም ና አደጋ በደረሰበት ጊዜ አንድ ሰው ደረቱ ጋር የሆነ የተመታ ነገር ካለው ይሄ መኪናም ሊሆን ይችላል። በመሰላል ወጥቶ ሲሰራ ከዛም የወደቀ ሰው ሊሆን ይችላል። ዛፍ ላይ ወጥቶ ሲቆርጥ የወደቀም ሰው ሊሆን ይችላል። ግን ምንም ሆነ ምን የሆነ አይነት አደጋ ደረት ጋር ከደረሰ እንደ እሱ አይነት ነገር የልብን ግድግዳዎች ሊጎዳ ይችላል እና ይህ ግለሰብ የደረሰበት የሆነ ነገር ወቅቶ ሳይሆን ያ ልቡ ከውጭ መመታቱ ራሱ ውስጡ ሽንቁር ፈጠረ ማለት ነው እና እንደ እሱ አይነት ሁኔታ ላይ የምታየው ሽንቁርና በተፈጥሮ የሚመጣው ሽንቁር የተለያዩ ናቸው። ያኛው ብዙ ጊዜ የላይኛው ክፍል ኤትሪያ ላይ ነው የሚፈጠረው። የዚህ ግለሰብ ግን የተፈጠረው የታችኛው ክፍል ጋር ሆኖ እውነትም በአደጋ እንደምታስበው ደንበኛ የልቡን ጡንቻ ከታች ያለው አከፋፋይ ክፍሉን የቬንትሪክሉን ጡንቻውን ነው ቦጭቆ ያወጣው። እና እንደ እሱ አይነቱ ነገር ብዙም ፋታ የሚሰጥ አይደለም። ወዲያውን ቀዶ ጥገና ተደርጎ መጠገን ያለበት ነገር ነው እንደ ሱ አይነቱ። እና በአደጋ የሚመጡት ብዙ ጊዜ እንደዚሁ ዝም ብለን እንተዋቸው የምንላቸው አይነት ቀዳዳዎች አይደሉም። እንደ እነሱ አይነቶቹ ትንሽ ሰፋ ያሉ ናቸው። ቅድም እንዳልነው ነው ከሚገባው የደም ዝውውር የተለየ ነገር ፈጥረው ልብን ቶሎ የሚያደክሙ ስለሆኑ፣ እንደዚ አይነቶቹ ወዲያው መሰራት ያለባቸው መጠገን ያለባቸው ጉዳዮች ናቸው። ዶክተር ውብሸት ይሄ ምናልባትም የልብ ስብራት በሚል የበረታ ሀዘንን የገለጽንበትንም ሊያካትት ይችላል ብዙ ጊዜ የሰዎችን ስሜት ከልብ ጋር በልማድ እናዛምዳለን ሰው ሲያዝን የተለየ ስሜት ደስታ ሲሰማው የልብ አመታቱም ሆነ የልብ አሰራሩ ላይ የሚፈጠሩት ስሜቶች ልብ የሚቆጣጠረው የአእምሮን ቦታም የሚወስድ ይመስላል በአነጋገራችን ይሁንና አንድ ሰው ልቡ ላይ አደጋ ከደረሰበት በኋላ ይልቁንም ደግሞ የልብ ሽንቁር ቢኖረው ወይ የልብ ስብራት ቢደርስ የነበረውን ተፈጥሯዊ የስሜት መገለጫ ሁኔታዎች ሊቀይረው ይችል ይሆን? ፍቅር ሊሆን ይችላል፣ የበረታ ሐዘን ሊሆን ይችላል። ልብ በገጠመው የጤና ሁኔታ ለእነኛ ስሜቶች ሰው የሚሰጠውን ምላሽ ይቀይሩ ይሆን? ልክ ነው። ብዙ ጊዜ ልብ ላይ ብዙ አይነት ነገር ነው የሚመጣውና ያው እኔን እንግዲህ የልብ ሐኪም ስለሆንኩኝ በጣም አደላለሁ ማለት ነው ወደ ልብ ያደላሉ። አእምሮን ትቶ ሁሉ ነገር በልብ ቁጥጥር ስር እንዳለ አድርግ የማይ ግለሰብ ነኝና ልክ ነው። የደስታም ሊሆን ይችላል የመደንገጥ ሊሆን ይችላል የሐዘኔታም ነገር ሊሆን ይችላል አንድ አንድ ግለሰብ አንደኛ ነገር ያው እውነት ልብ ላይ በእውነት በሕክምና ደረጃ የምናየው ሽንቁር ወይም ቀዳዳ በሌላው በስሜት ገጽታ በምናየው ሁኔታ ላይ ብዙ ለውጥ የሚያመጣ አይመስለኝም። ግን ካልከው ነገር ጋር ትንሽ አገናዝቤ መናገር የምፈልገው ነገር ምንድን ነው፣ ቅድመም እንዳልኩት ለእኔ በስሜት ደረጃ የምናወራው ሽንቁር አስፈላጊ ነገር ይመስለኛል። ሁሉም ነገር ዝም ብሎ ቀጥታ መንገድ ሁሉ ነገር ምንም በዚህ የማይዛነፍ በዚህ የማይሄድ ዝም ብሎ ነገር ከሆነ ያው የሚሰለችው ወይም ደግሞ ዳል ነገር ይሆናል ማለት ነው። ሙሉ ስሜት አይኖረውም ሕይወት። ማዘንም መተከዝም መደሰትም የተፈጥሮ ስሜቶች ናቸውና ያን ሁሉ አንድ ሰው በውስጡ ማለፍ አለበት ነው የሚሉን አለ እነሱ የአንድ ግለሰብን እድገትና ብልጽግና የሚያመጡ ነገር ይመስለኛል። እና ካለ ሽንቁር እድገት የለም ባይ ነኝ። ስለዚህ እነሱ ሲኖሩ ነው ያንድን ነገር ጥሩነት፣ ያንድን ሰው ፍቅር ትንሽ ተጨንቆ አልፎ ከእንግዲህ ወዲያ ጭንቀትን እንዴት መቋቋም እንደሚቻል እንዲያው መንገዱ ሁሉ ቀጥተኛ አለመሆኑን፣ የኑሮ መንገድ ቀጥተኛ አለመሆኑን ሰው የሚገነዘበው እንደነሱ አይነት ነገሮች ሲደርሱ ይመስለኛል። በአንድ ገጽታው ሳየው ያው ለዛች ለደረሰችበት ሁኔታ የልብ ሽንቁር አስጨናቂና ያንን ሰው እኔ ከሌላው ተለይቼ ለምን ይሄ ደረሰብኝ አይነት ሁኔታ ላይ እንደዚህ አይነት አስተሳሰብ የሚያመጣ ነገር ሊመስል ይችላል። ግን በዘለቄታው ሲታይ ይሄ ነገር ያንን ሰው አዳብሮ እንዲያውም ለመጪው በጣም የዳበረ ህይወት የሚያዘጋጅ ነው የሚመስለኝ ሳስበው። ዶክተር ውብሸት ለልብ ያደላሉን? እንግዲህ ምናልባት የሚያመቸውት የመቋጫ ነጥብ ላንሳ አንዳንዴ የልብን ገራገርነት ለመግለጽ ግለሰቡ በአእምሮ ስሌት ሳይሆን በልቡ ነው የሚያስበው፣ እሱ እኮ እስከ ማለት እንደርሳለን። ገራገሩ ነው የልብ መንገድ እንደ ማለት ነው። በእርግጥ ልብ በሀሳባችንም ሊያደርግ የሚችለው ሊጫወት የሚችል አይኖር ይሆን? አእምሮን ተጽዕኖ የማሳደር ድረስ ሊሄድ ይችል ይሆን? ሁለቱ አብረው እየተቀባበሉ ነው እንግዲህ የሚሰሩት እኔ እንደሚመስለኝ ለአሁን አንተ እንግዲህ ይህንን መግለጫ ስሰራ እንደምታውቀው የአእምሮ ሐኪሞች ደግሞ ጓደኞቼም እየሰሙኝ ሊሆን ይችላል እና ከዚህ በኋላ ሌላ ችግር እንዳይመጣ ማለት የምችለው ምንድን ነው ሁለቱ በጣም እየተረዳዱ የሚሰሩ ነገሮች መሆናቸው እና ያው ልብ እንግዲህ ደሙን አንጽቶ ወደዛ ካላከ አእምሮም አይሰራም። አእምሮም ደግሞ አንዳንዴ ልብን ለምሳሌ ልብ ቶሎ የሚሮጥ ከሆነ በደስታም ሆነ በድንጋጤም ከሆነ በአደጋ እሱ መልእክት የሚላከው ከአእምሮ በኩል አእምሮ ነው። በእኔ የሆነ ነገር አይን ወደ እኔ ልኳል የሆነ መልእክት። ያንም መልእክት ተገንዘብና ሮጥ ሮጥ በል ወይም ደግሞ ያየኸው ልጅ ያየሀት ልጅ እንደዚህ እኮ ማነጋገር የምትፈልገው ና፣ አሁን ደስ ይበል። ይሄ መልእክት ምንድን ነው ከአእምሮ ቶሎ ይልና ወደ ልብ ይላካል። ያኔ ነው እንግዲህ ልብ መምታት የሚጀምረው መደሰት የሚጀምረው ማለት ነው። እና ሁለቱ በጣም የተጠናከረ ግንኙነትና አብረው አብረው የሚሰሩበት ሁኔታ የሚከሰት ይመስለኛል። መልካም ነው እንግዲህ ባይሆን የአእምሮ ሕክምና ሙያ አጋሮችን ጋብዘን የልብና የአንጎልን ጉዳይ ጎን ለጎን የምናወራበት እድል እንደሚፈጠር ተስፋ አደርጋለሁ። በጣም ደስ ይለኛል። አሁን እንደሱ ሲሆን ፌር ይሆናል ማለት ነው። እዚህ አእምሮም አንድ የሚቆምለት ሰው ካገኘ አሁን ጎን ለጎን ሆነን ምንም አይደለም። እንግዲህ የትኛው ምን እንደሚያደርግ ያኔ በደንብ መነጋገር እንችላለን። መልካም የአድማጮች ጥያቄ አይቋረጥም። ይበልጡን ደግሞ ልብና አንጎልን የሚመለከቱ ጥያቄዎች በብዛት ይደርሱናል። ዶክተሩ ብሸት አየነው የሄኒፒን የሕክምና ማዕከል ሚኒያፖሊስ፣ ሚኒሶታ የሚገኘው የልብ ሕክምና ክሊኒክ ዲሬክተር በተደጋጋሚ ለአድማጮች ጥያቄ ጊዜውን በመስጠት ሙያዊ ማብራሪያ ስለሚሰጡን እናመሰግናለን። እኔም ስለሰጣችሁኝ እድል አመሰግናለሁ።